የምዕራብ አውስትራሊያ ፐርዝ ነዋሪ የነበሩት አቶ ሰንደቁ አቻምየለ በተሳሳተ መንገድ ሲያሽከረክር በነበረ አሽከርካሪ ተገኝተው ህይወታቸው አለፈ። ሰኞ ጃንዋሪ 13 ቀን 2025 ዓ ም ከፐርዝ አውሮፕላን ማረፊያ ዕድሜያቸው 56ና 81 ዓመት የሚሆናቸው እናትና ልጭ ነው በመጓዝ ላይ በነበሩት አቶ ሰንደቁ መኪና ላይ አደጋ የፈጸመው መኪና ከነአሽከርካሪው የተቃጠለ ሲሆን እንደ አቶ ሰንደቁ ተሳፋሪዎቹ ህይወታቸው ሊያልፍ ችሏል። ጎንደር የተወለዱት ሟች አቶ ሰንደቁ አቻምየለህ ከሀገር ተሰደው ኬንያ የገቡት የኢትዮጵያ ዩኒቨርሲቲዎች ተዘግተው ወደ ብላቴ ማሰልጠኛ ጣቢያ ለስልጠና ሲሄዱ ይማሩበት የነበረው የዓለማያ ዩኒቨርሲቲ የአግሪካልቸር ትምህርታቸውን ጥለው ማሰልጠኛ ገቡ። የደርግ መንግሥት መውደቅንም ተከትለው ከበርካታ ተማሪዎች ጋር ወደ ኬንያ ተሰደዱ። አቶ ሰንደቁን ላለፉት ሰላሳ ዓመታት የሚያውቋቸው ደግነታቸውንና ጥሩነታቸውን ሲናገሩ እንባ የሚተናነቃቸው ከስድስት ኪሎ ዩኒቨርሲቲ ወደ ማሰልጠኛው ጣቢያ ገብተው አቶ ሰንደቁን የተዋወቋቸው አቶ ሰጠኝ ተስፋ አባተ ከብላቴ ማሰልጠኛ ጣቢያ እስከ ምዕራብ አውስትራሊያ ፐርዝ የቅርብ ጓደኛቸው የነበሩት አቶ ሰንደቁን አደጋ ከመከሰቱ ከደቂቃዎች በፊት ፐርዝ አውሮፕላን ማረፊያ ውስጥ አግኝተዋቸው እንደነበረ ነግረውናል። በጣም ልብ የሚሰብር እና አስደንጋጭ ክስተት ነው የተፈጠረው። እኔም ታክሲ ነው የምነዳ። በአጋጣሚ እሱ ኢንተርናሽናል ኤርፖርት ነው ደወለልኝ። እኔም ወደ እሱ እየመጣሁ ነው አልኩት። ሄድኩኝ፣ አገኘሁት፣ ሰላም ተባባልነ እዛው የተወሰነ ደቂቃ እንደቆምነ እሱ ከአስተምር አንስቶ ወጣ። ከወጣ በኋላ ምንጊዜም አስተምሮችን ካወረደ በኋላ ይደውልልኝ ነበር እና አርባ አምስት ደቂቃ ጠበቅሁት፣ ሊደውል አልቻለም። ተመልሼ ጠበቅኩና ለሁለተኛ ጊዜ ስደውል አሁንም ሞባይሉ ስዊች ዶፍ ይላኛል። አሁን ሰውነቴ በጣም የሆነ ጥርጣሬ ያለ አይደለ ምቾት አልሰማኛል እና ደጋግም የደወልኩ ወደ ስድስት ሰባት ጊዜ ስዊች ዶፍ ነው የሚለኝ። መጨረሻ ቴክስት አደረግኩ። ቴክስት ሳደርግ ምንድን ነው የተፈጠረው? ምን ችግር አለ? ስልክህ ስዊች ኦፍ ይለኛል ስልክ ምን ችግር አለ እንዴ? ምናምን ብዬ ደው እንትን ጻፍኩ ለቴክስት አደረኩ። ቴክስት አድርጌ የተወሰነ ጊዜ ጠበቀና ማስፔጅ ተመለሰ። ምን ይላል? አውት ኦፍ ሰርቪስ ስለሆነ ዴሊቨርድ ማድረግ አልችልም የሚል መልስ ሰጠኝ። እዚያ በኋላ ግን በጣም ኮንፈርት አልተሰማኝም። ወደ ልጁ ነው የደወልኩት ወደ ትንሿ አስራ ስምንት ዓመቷ ነው ትንሽቱ። እሷ ጋር ስደውል አታነሳም። አሁንም ማድረግ ያለብኝ ቴክስት ነው ቴክስት ለልጅቱ አባትሽ ቤት ካለ ውጭና ቸክ አድርገሽ ደውይልኝ፣ የሚል ትክስት ጻፍኩላት። እሷም ያንንም አልመለሰችልኝም። አሁን ምናልባት ተኝታ ሊሆን ይችላል ብዬ እስከ ስምንት ሰዓት ጠበቅኩና ስምንት ሰዓት ላይ ደወልኩላት። ስደውል አባትሽ ያለው ምናምን ስላት፣ አባቴ የለም አለች እና ድምጿ በጣም የተረበሸ ነው እና ምንድን ነው የተፈጠረው ምን አለ ምናምን ስላት ከሞባይሉ ስትርቅ አንድ ጎረቤታቸው ምትሆን እዛ ውስጥ ኖር አልሰካ በአስቸኳይ ና በአስቸኳይ በፍጥነት እንፈልጋለን አለችኝ። እኔ ከነበርኩበት እየነደ ወደ ቤት ስሄድ ሶስት ፖሊሶች ከቤት ነው ያገኘኋቸው። ከዛ በኋላ ግን በጣም ለእኔ ከባድ ነበረ። ፖሊሱን ጠየቁት ምንድን ነው የተፈጠረ ስለው አይ እንዲ እንዲ ተፈጥሮ አርፏል ሲለኝ ሰው ነ ምንም የምታደርገው ነገር የለም። በጣም የሚያሳዝን እና ሀርት የሚል ብቻ ይሄ ነው ብለህ ማለት በጣም ይከብዳል። አውስትራሊያ ከመጡ አስራ አምስት ዓመት የሆናቸው ሟቻቱ ሰንደቋቻም የለ ባለትዳርና የአንድ ወንድና የሁለት ሴት ልጆች አባት ነበሩ። በልፈታቸው የፐርስ ኢትዮጵያውያን ልብ የሚሰብር ሀዘን ላይ ናቸው። የቀብር ስነ ስርዓቱ የት እንደሚፈጸም ገና አልተወሰነም። ወደ አገር የመላክ ሀሳብ አለ ያሉን አቶ ሰጠኝ አደጋው ስለተከሰተበት አካባቢ ሲገልጹ ከኤርፖርት ተነስቶ ወደ ሳውዝ አቅጣጫ የሚወስደውን የሊች ሃይዌይ ሰማኒያ ስፒድ ያለው ሃይዌይ ነው። እሱን እዞ ሁለት ከስተመሮች እንጭ ነው የሚሄደው። ያንኛው ደግሞ ከኦሮንግሮድ ኢንተርሴክሽን ነው። ከኦሮንግሮድ ታጥፎ በሮንግዌይ ነው የመጠው እና በሮንግዌይ መጦ በሮንግዌይ የገባው በስህተት ሳይሆን ደለብረትል የገባ ነው። ለምን ይነዳ ነበረው በመቶ ሰባ ስፒድ ነው ነው የሚሉት ኦልሞስት አንድረ ሰቨንቲ ስፒድ ነው ነው ያሉት እና ያ ማለት እንደ ሱሳይድ አይነት ነው። እንጂ ሮንግ መንገድ ወይም በተሳሳተ መንገድ ቢገባ ኑሮ መኪና ሳይቆም ነበር፣ ወይም ያን ያህል ስፒድም ማድረግ አልነበረበት፣ ፍጥነት አይኖረውም ነበር፣ ፍጥነቱን ይቀንስ ነበር። ነገር ግን ሆን ብሎ ያደረገው ስለሆነ ከመቶ ሰባ በላይ የሰማንያውን መንገድ ከመቶ ሰባ በላይ እየነዳ ፊት ለፊት ነው መጥቶ የተጋጨው እና የተጋጨበት ቦታ አቨርኔቲ ሮድ ሊቻይ ወይ ኮርነር አካባቢ ነው። በጣም ሀይለኛ የሆነ ኮምፕንትን ያለው እና የሰውነቱ አካሉ ነገር ገና የተረጋገጠ ነገር የለውም። ምን ላይ እንዳለ ሙሉ ሰውነት አለው ወይስ እንዴት ነው የሚለውን ገና እስካሁን ያረጋገጥነው ነገር የለም። ስለዚህ ሄደን ነገ ቸክ አድርገን እዛ እንደገና ፕሮሰስ አድርገን ወደ ሀገር ቤት ወደሚሄድ አዝማሚያ ነው የተወሰነው። ላለፉት 21 ዓመታት የምዕራብ አውስትራሊያ ፐርዝ ነዋሪ የሆኑት አቶ መስቀሉ ደሴ ይማሩበት የነበረው አዲስ አበባ ዩኒቨርሲቲ ስድስት ኪሎ ካምፓስ ውስጥ ጓደኛቸው ከሆኑት አቶ ሰጠኝ ተስፋ ጋር በመሆን ከአረሚያ ዩኒቨርሲቲ የመጡት አቶ ሰንደቁ አቻሜል ለተሰማን ብላቴ ማሰልጠኛ ማዕከል ተዋወቋቸው ወዳጅነታቸው ዘመናት ተሻግሮ ወንድምነትና መተሳሰቡ ጠብቆ፣ በምዕራብ አውስትራሊያ ፐርዝ ውስጥ በአንድ ድርጅት ውስጥ ተቀጥረው እንደሚሰሩ ገልጸውልናል። አብዛኛው ታሪካችን የሚጀምረው ስደት ላይ ነው። ከስደት በፊት ያው ብላት የሮ ልማሰልጠኛ መካከል የከፍተኛ ትምህርት ተቋም ተማሪ እንደመሆናችን መጠን እዛ ገባን። ከዛ ወደ ሀገር መንግስት ለውጥ ተደርጎ ወደ ኬንያ ብረን ሄድን። እንግዲህ ያ በፊት የሰማኒያ ሶስት ዓመተ ምህረት መሆኑ ነው። እንግዲህ በነዚህ የረጅም የህይወት ዘመናችን ውስጥ ጠዋት ማታም አብረን ነው ያለ ነው። አንድ ቤተሰብ አንኖርም አንድ ማህበረሰብ ውስጥ ነው ያለ ነው። ኑሯችንም ህይወታችንም በብዙ የተቆራኘ ነው። የእግዚአብሔር ፈቃድ ሆኖ ደግሞ እሱም ላለፉት አስራ አምስት ዓመታት በላይ ለሚሆን ጊዜ እዚሁ ፐርዝ የመኖር እድል አጋጠመው። በመጣ ጊዜ እንደ ማንኛውም ቅደም ተከተል ሌሎች ተቀብለው እንዳስተናገዱት እኛም ተቀብለን የመኖር እድሉን ወይም ህይወት ጉዞው ተጀመረ። ያው በመረዳዳት ህይወት ነው ያለን ሁላችንም። የሆነ ሆኖ ፈቃድ እግዚአብሔር ፈቅዶም ከኔ ጋር በተለይ ላለፉት አስራ ሶስት አመት ለሚሆን ጊዜ አንድ መስሪያ ቤት ውስጥ የመስራት እድል ነው ያለን። እስከ አለፈው ቅዳሜ ሳምንት ድረስ አብረን ነበር። በዚህኛው ሳምንት ረፍት ወጥቶ ነበር እሱ እንግዲህ ያው እንደምነግርህ እንዳየኸው እንደሰማኸው ይህንን አይነት እንዲህ ነው ተብሎ ሊገለጽ የማይችል ሀዘን ማህበረሰባችን ያው አብዛኛው ጓደኞቹ እንግዲህ ተጋፍጠን ነው ያለ ነው። እንግዲህ እንዴት አድርጎ ከዚህ በላይ እንዴት አድርጎ መግለጽ እንደሚቻልም ይከብዳል። ስለ እውነት ለመናገር የሰው ልጅ ታሞ ሳታስታምመው ምን ላድርግልህ ሳትለው እንዲህ ከስራ እንደወጣ መንገድ ላይ ሲቀርብህ ምን ሊሆን እንደሚችል አይ ዶንት ኖው እንግዲህ ሊያስዬ እንዲህ ነው ብዬ ተጨማሪ ማብራሪያ እንዴት አድርጌ ሊሰጥ እንደምችል አላውቅም እንግዲህ የነበረው እንደነገርኩ ጉዟችን ከወታደራዊ ማሰልጠኛ ማዕከል ነው ከዛ ወደ ስደት መጣን እኔ ቀድሜ ነበር የነበር የመጣሁት እዚህ እሱ ደግሞ ባለፈው መስከረም ካልተሳሳትኩ ከ አስራ አምስተኛ ዓመቱ ነው እና ከዚህን ጊዜ ጀምሮ ያው እዚሁ ፐርዝ ውስጥ ነው ከኔዳ ጋር ደግሞ በተለየ በሳምንት ሶስቴ አብረን እንሰራ ነበር ሟች አቶ ሰንደቁ አቻሜለ ተሰማ ለሰዎች ሁሉ ፍቅር የነበራቸው ለተቸገሩ ፈጥነው የሚደርሱ ናቸው የሚሉት አቶ መስቀሉ ደሴ የሟች ወላጅ አባት በዘጠናዎቹ ዕድሜ ውስጥ ናቸው። ይህን መርዶ ሲሰሙ ምን ይሰማቸው ይሆን ሲሉ አዘን በሰበረው ስሜት ውስጥ ሆነው ይገልጻሉ። ባህሪውንም ጠንቅቄ አውቀዋለሁ። እንደነገርኩ ከኔ ጋራ አብረን እንሰራለን። ስናወራ ረፍተ የማታ ስራ ነው የምንሰራው። ብዙ ጊዜ ብዙን ነገር አውጥተን እናወርዳለን። የሚሆነው ኢትዮጵያ ስደት እዚህ ህይወታችን በአብዛኛው በልጆች በቤተሰብ ዙሪያ ነው ማሆነው በአጠቃላይ ቀናይ ነው። ቀናይነቱን በቃላት የምትገልጻቸው አይደለ ተናጋሪ ነው። ጥቃትን አይወድም። አንድም ሰው ላይ ጥቃት ቢሰነዝር ቢያንስ ከአንተ ከዛ ከባለ ጉዳዩ በላይ ጥብቅና የሚቆም ሰው ነው። የነበረበት ሁኔታ ተናጋሪ ነው። ተናጋሪነቱ የሰውን ለማጥቃት ሰው ላይ ለመሰንዘር አይደለም በራሱ ለሁሉም ሰው ድምጽ የሆነ ሰው ነው። በተለይ የተቸገረ ኢትዮጵያዊ ስትለው እጁ ፈጥኖ የሚደርስ ነው። የሚያቅ ማማስ አይደለም። ጫወታ ይችላል። ጫወታ ብቻውን በቂ አይደለም። በቃ አለኝታ ብዬ በገልጸልህ ይችላለሁ። እንግዲህ ለነዚህ አመታት በሙሉ ለሁላችንም አለኝታ ሆኖ የኖረ ሰው ነው። በተለይ እንደነገርኩ ችግርን ስለሚያቅ ተቸገረ ስትለው ገሌ ምን እናድርግ ነው ምን እናድርግ ብሎ የሚፈጥር ሰው ነው። የቤተሰቡ ነገር እንገር በተለይ አባቱ እናንተ እንዲህ ብያወራንበት ባለን ሰዓት በዘጠናዎች እድሜ ውስጥ ያሉ ሰው ናቸው። ከእኔ ጋር ሁሉ የሚያወራው የአባቱን ነገር ነው። አባቱን አባቱን በተለይ የአባቱ ነገር አውርቶ አይጠግብም። እኔ አሁን እንዲህ አደጋ ደረሰ ሲባል አባት ይህን ሲሰሙ ምን ይሉ የሆኑ ነው ያልኩት። እና በጣም ቀናኢ ነው። ጫወታ ይችላል የሀገር በቃ ኢኔሴንስ እንዴት ብዬ ለእኛ እንደ አንድ ዋርካ ነው የምናየው። በበዓላቶቻችን ላይ በዝግጅቶቻችን ላይ ይህንን የሀገራችን መለያ የሆነችውን ባንዲራ ለብሶ ሳያተው ካለው ሰብእና ጋር ተላብሶ በቃ አንድ ትልቅ ዋርካ ሲሰበር እንዴት ነው ጥላ የሆነ መከታ የሚሆን በቃ እንዴት ነው መመኪያ የሚሆንህ ነገር ተሰብሮ ሲወድቅብህ እንዴት ነው? እንደዛ ነው ያየሁት። ለኛ ከነበረው ተክለ ሰውነት ጋር ተዳምሮ አጠቃላይ የነበረ ሁኔታ ተጫዋች። ሰውን የሚወድ በዘሩ በሃይማኖቱ ሰውን የማያገል ለሁሉም ቅርብ የሆነ ሰው፣ ቀርቦ ለመጫወት በጣም የማይርቅህ የማይከብድህ ሰው ይሄን ሰው ነው ዛሬ አጣነ። ኤስቢኤስ ሬዲዮ ለሟች አቶ ሰንደቁ አቻሜል ለተሰማ ባለቤት፣ ልጆች፣ ቤተሰቦች፣ ወዳጆች ሁሉ መጽናናትን ይመኛል። ኤልያስ ጉዲሳ ከቪክቶሪያ ما هذا لا